አንጋፋው ጋዜጠኛ አሃዱ ሳቡሬ በቀዳማዊ ኃይለ ሥላሴ ዘመን ጋዜጠኛ ነበሩ። አምባሳደርና ዲፕሎማትም ነበሩ። በዘመናቸው በራዲዮ ይናገሩ በጋዜጣም ይጽፉ ነበርና አሃዱ ሳቡሬ አጠገበኝ ወሬ የሚል ስያሜ ተሰጣቸው። አሁን ያሉት ዩናይትድ ስቴትስ ሎስ አንጀለስ ከተማ ውስጥ ነው። የዘጠና ሶስት ዓመት የዕድሜ ባለጸጋ ሆነዋል። ጽዮን ወደ ሎስ አንጀለስ ተጉዘሽ የነበረ ጊዜ መኖሪያቸው ድረስ ሄደሽ አነጋግረሻቸው ነበረ። ሰባ ዓመታት ወደ ኋላ ልትመልሽን እንደሆነ አጫውተሽኛል። አዎ ሰለሞን፣ እንግዲህ እንዳጋጣሚ እዛ ስደርስ ለዚህ ለፕሮግራማችን ለእሁድ ፕሮግራማችን ብዬ ቤታቸው ሄጅ የነበረ ይገኙበታል የተባለውና ልክ ስደርስ ሰላምታ ከተለዋወጥም በኋላ ስልክ ተደወለላቸውና እውነት በጣም ይገርማል እያሉ ያወሩ ነበር እና ስልኩን ሲዘጉት ነው ይላሉ፣ እና ምንድን ነው ስላቸው፣ አይገርምሽም እህቴ ከኢትዮጵያ ደውላልኝ፣ ዛሬ ዘጠና ሶስት አመት ልደትህ ነው አለችኝ። በልደታቸው ቀን ነው ማለት ነው ያነጋገርሻቸው። ከዛ በኋላ ፌስቡክ ላይ በቀጥታ የፌስቡክ ስርጭት ይዘናቸው ቀርበን ነበር። በጣም ብዙ ተመልካች ከሰባ አምስት ሺህ በላይ ተመልካች ኖረው ብዙ ሰው አስተያየት ሰጥቷቸው ነበር። ስለዚህ ከሰባ አምስት ሺህ ሰው ጋር ነው ልደታቸው ያከበራችሁ። በጣም እንግዲህ ብዙ ጊዜ ቃለ ምልልስ ተደርጎላቸው ስለነበረ ትኩረት ያደረግኩት ድሬዳዋ አካባቢ ነው የተወለዱት። እንግዲህ አገሬሽ አገሬ እዛ አካባቢ ላይ ትኩረት አድርገን በዛን ዘመን ምን ይመስል ነበር የሚለውን ነው የተጨዋወት ነው። መልካም ወደዚያው ዝለቃ ሲሆን አጓጓሽን አምባሳደር ዲፕሎማት ኖት ጋዜጠኛ ነበሩ። በጣም ረጅም ጊዜ ብዙ ልምድ አሳልፈዋል በጋዜጠኝነት እና እንደው ከጋዜጠኝነቱን ጀምር የጋዜጠኝነቱ ልምድ ምን ይመስል ነበር ወደ ጋዜጣ አለም ለመግባት መጀመሪያ ነገር የረዳኝ ከዚያ በፊት አልፎ አልፎ ስለተለያዩ ጉዳዮች ያለኝን አስተያየት በነበሩት ጋዜጦች ላይ ጽፍ ነበር ጅቡቲ ያሉ ቆንስላ ጽፈት ቤት ሲሰሩ ማለት ነው አዎ ከዚያ እንዲያውም በፊት ባለስታሳት ድሬዳዋ ሆኜ አንድ አርቲክል መጽሐፍ ትዝ ይለኛል በጠቅላላው ያኔ ሰባት አመት ወይ በአስራ ስምንት አመት እድሜ ይመስለኛል። ከዚያ ተቀጠርኩና ጅቡቲ ቆንስላ ሰራተኛ ሆንኩኝ። ጅቡቲ ሆኜ ነው እንግዲህ በብዛት መጽሐፍ የጀመርኩት። በምን ቋንቋ ነበር የሚጽፉት? በአማርኛ ግን ሶማሌኛ ቋንቋ ይችሉ ነበር። ጣሊያነኛ የሚናገሩ ነበር? ይናገራለሁ ጣሊያነኛ የምናገራለሁ፣ ፈረንሳይኛም እንግሊዝኛ በመጠኑ ሶማሊኛ ቋንቋ የምልክ እ ሶማሊያዎች መካከል ነው ያደግኩት ስለ ምንድን ነበር የሚጽፉት ስለተለያዩ ጉዳዮች ለምሳሌ አዲሱ ስራችን በሚል ነበረ የመጀመሪያው አርሲ እንደማስታውሰው ያን ጊዜ አስራ ስምንት አመት አስራ ዘጠኝ አመት ልጅ ነበር ምን አዲሱ ስራችን ሲሉ ጃንሆይ ከተመለሱ እንግዲህ ወደ ሶስት ነው አራት አመታቸው ነበረ በጠቅላላው እና አዲስ ትውልድ በዚያን ጊዜ በወቅቱ የነበረው ትውልድ ከሱ ምንድን ነው የሚጠበቀው? ምንድን ነው መስራት ያለበት? ከዛ ትውልድ ለምሳሌ የሚጠበቀው ነገር ምን ነበረ? በሚል መነሻ ነበረ ተነስቼ እጽፍ የነበረው። በተከታታይ ምን ይጠበቅበታል እያሉ ይጽፉ ነበር። አገራችን እንግዲህ ጃፓ ከስደት መመለሳቸው ነው ስደት አምስት አመት ያህል ነው የቆዩት። እንግዲህ በሀገራችን ላይ ጣሊያን ነበረ፣ ሌላ መንግስት ነበረ በጠቅላላው እና ያ መንግስት ከወጣ በኋላ የተተካው ትውልድ ለሀገሩ መስራት ያለበት ነገር ምንድን ነው? ምንድን ነው ከሱ የሚጠበቀው? ለዚህ ጥያቄ መልስ መስጠት የለብንም ወይ በሚል መንፈስ ነው የተነሳው የምጽፈው። ጠቅላላ አንባቢ ነበሩት በዚያን ጊዜ በወቅቱ የነበረው ሕዝብ መቼም ያነብ ነበር። በተቻለ መጠን በዚህ የሚያውቁኝ ምክንያቱም በዚያን ጊዜ ለጻፍኳቸው አስተያየቶች አዱ ሳቡሬ በነዚህ ያለው ቁጥር ጋዜጣ ለጻፈው ብለው ነበረ መልስ የሚሰጡት ። እንግዲህ ይሄ የሚሆነው ከስልሳ አመት በፊት ማለት ነው። የሰዎቹ አስተያየት ምን ነበር? አስተያየት የሚሰጡት ሰዎች ምን የተቃውሞ ነበረ የድጋፍ ነው? ምን አይነት ነበር አስተያየት ለጽፎቹ ምላሽ የሚሰጡት ሰው? በእውነቱ መጀመሪያ ጉጉት አለው፣ ጉጉት አለው። ይህ የማወቅ ፍላጎት አለ በሰው ዘንድ በጠቅላለው፣ እና የሚገርመው በጋዜጦቹ ላይ በዛን ጊዜ በወቅቱ ጋዜጦቹ የመንግስት ጋዜጦች ናቸው። በወቅቱ በነበሩት ጋዜጦች ላይ የሚጻፈው አስተያየት ሁሉ በተቻለ መጠን መንግስትን የማይነካ ወይም ደግሞ መንግስትን የሚደግፍ የመንግስትን በቃ መስመር ተከትሎ የሚሄድ መሆን ነበረበት። በተቻለ መጠን መንግስትን ለመንቀፍ ወይም ደግሞ በመንግስት በኩል ይወሰዱ የነበሩትን አንዳንድ ነገሮች ድርባል አይሞክርም ነበር። በ ይሄ የማይታሰብ ነገር ነው። በወቅቱ የነበሩትን የህዝብ ብሶቶች፣ አቤቱታዎች፣ ተቃውሞዎች በጎን በኩል የሚያንጸባርቅ የሚያሰማ አካል አልነበረም ማለት ነው? ወይስ እንደው ሌላ መንገድ ነበር ብሶቶቹ አሉ ይሉም አይባልም በጠቅላላው መንግስት የሚወቀስባቸውም ሊወቀሱ የሚገባ አግባብ የሆነ የሆኑ እንትኖች ነገሩ፣ ግን ያንን ደፍሮ በመንግስት ጋዜጣ ላይ ለማውጣት የማይሞከር ነገር ነው። በጠቅላላው ደፍሮ የሚጽፍም ሰው በወቅቱ አዳጋች ነበረ። በጠቅላላው አስቸጋሪ ነበረ። እርስዎ ገና በአስራ ሦስት አመቶት ለጣሊያን የትርጉም ስራ ይሰሩ ነበር፣ ሶማሊኛ ያስተረጉሙ ነበር። ከዛ ነው እንደገና ንጉሱ ተመልሰው ሲመጡ ደግሞ መጽሐፍ የጀመሩት። ተቃውሞ አልገጠሞትም? የተለያዩ ስያሜ አላገኙም? ወደ ጋዜጠኝነት ስራ ሲመጡ ለጣሊያን አገልግለው እንደገና እንደዚህ የሚለው የለም። በዚህ መልክ በእውነቱ የተወቀስኩበትና ሲያልኩበት ጊዜ አልነበረ። በጠቅላላው አንድ ሶስት አመት ተኩል ያህል ነው ከጣሊያኖች ጋር የሰራሁት። አስተርጓሚ ነበርኩኝ። በአስተርጓሚነት ስራ ነበር የሰራው ተጠቅላለሁ። እና በዚህ የተነሳ ግን ንጉሠ ነገሥቱ ራሳቸው በአንድ ወቅት ፊታቸው ቀርቤ ይህ ጉዳይ ተነስቶ ጠይቀውኝ መልሼላቸዋለሁኝ። ግን የተወቀስኩበት የተነቀፍኩበት ጊዜ አልነበረም ጨርሶ። እድገቶት፣ ድሬዳዋ አካባቢ ነበር። ከዛም ጅቡቲ ሄደዋል። ሄድሞ አዲስ አበባ መጥተዋል። የኢትዮጵያን ክፍል የማዳረስ የማየት በህዝቡ ውስጥ ያለውን ነገር የማየት እድሎት ምን ያህል ነበረ? በኢትዮጵያ የነበሩት የጋዜጠኝነት ሙያ ላይ እንቅስቃሴዎትስ ምን ይመስላል? በተለይ በጋዜጠኝነት ሙያዬ ምክንያት እየተዘዋወርኩ ብዙ ስፍራዎች ጎብኝቻለሁ በኢትዮጵያ ውስጥ፣ በኢትዮጵያ መሬት ማለት ነው ከንጉሠ ነገሥቱ ጋር መጀመሪያ ነገር በግሌም እንደዚሁ ደግሞ በጠቅላላው እና አብዛኛውን በሀረር ነው። በሀረር ኦጋዴንን ጎብኝቻለሁኝ በጠቅላላው የተዘዋወርኩ አይቼዋለሁኝ። ሀረርጌን ነው በጠቅላላው ጥሩ አድርጌ የማውቀው። ከዚያ በተረፈ ደግሞ ሌሎች ጠቅላይ ግዛቶች እንደተቻለ ጎብኝቻቸዋለሁኝ። ትግራይ ትግራይ የሚባለው ነገር እሱን ጎብኝቻለሁኝ። ደግሞ ሌሎቹ አውራጃዎችና እነሱን ሁሉ በተቻለ መጠን መቼም ለመጎብኘት እና አገሩን ለማወቅ ሞክር ያለሁኝ፣ በተቻለ መጠን በዚያ ጊዜ በነበረው በሚያስችለኝ መንገድ ሁሉ ሞክር ያለሁ ማለት ነው። የማህበረሰቡ ግንኙነት የእርስ በርስ ምን ይመስል ነበረ? የጉርብትና፣ የዝምድና፣ የጋብቻ ሁኔታ ምን ይመስል ነበር? የዛሬ ስልሳ ዓመት ወደኋላ ተመልሰው እስቲ ይንገሩ። በእውነቱ በማህበረሰቡ በኩል ህዝቡ በመሰረቱ ሰላማዊ ህዝብ ነው። የኢትዮጵያ ህዝብ መቼም የትኛውም የትኛውም ወገን ሰላማዊ ህዝብ ነው። በዚህ ሰላማዊ በሆነው ህዝብ መካከል የነበረው ደሞ ግንኙነት ራሱ ሰላማዊ ነው፣ ሰላማዊ ነበረ። በጥቅም አለው ጉርብስናው፣ ተፋቅሮ ተሳስቦ የሚኖር ህዝብ ነበረ። በህዝቡ በኩል ችግር አለ በነበረው ችግር ላይ እንኳ ቅሬታም ቢኖረው ብሶትም ቢኖረው ይህን ያህል ብሶቱን በጎላ መንገድ አውጥቶ እንትን ለማለት የሚሞክር ህዝብ አልነበረ። በእውነቱ ሰላማዊ ህዝብ ነበረ። የጎንዮሽ ግንኙነቱን ማለት ነው። ለምሳሌ እርስዎ አሁን ካሉት ጎረቤቶች ጋር ወይም እዛ ሩቅ ካሉት የጎረቤት ግንኙነቱን ማለት በጣም ሰላማዊ ነበር፣ እውነቱን ለመናገር ከሆነ ይሄ ጉርብትና ራሱ ግንኙነቱ ራሱ በጣም ሰላማዊ መልክ ነበረው ለማለት ይቻላል። እንግዲህ ከዚህ በኋላ ከእርስዎ ከነበሩበት ዘመን በኋላ ያለውን የኢትዮጵያ ጉዞ አሁን ላይ ቁጭ ብለው ሲያዩት እንደው እንዴት ይመለከቱታል? ምን ይታዘባሉ? የምለው የምለው ነገር ቢኖር ምንድን ነው በመሰረቱ በዚያን ጊዜ ይነሱ የነበሩት ጥያቄዎች ምስም አብዛኛው የለውጥ ጥያቄዎች ናቸው። ተላላው እና የሚጠየቁት ጥያቄዎች ተገቢ ነበሩ ለማለት ይቻላል። ምንም ይሄ አከራከብ ጨርሶ መጠቅላላው ግን ከዚያው ጋራ በኋላ ተከታትሎ የመጣው ነገር የእርስ በርስ መጋጨሱ፣ መናቆሩ፣ ከዛ እንግዲህ እስከ መገዳደል ደግሞ መድረሱ ይሄ እንግዲህ አስከፊ ነገር ነገር ነበረ። ግን በመሰረቱ ጥያቄዎቹ በህዝብ በኩል ሊመጡ የነበሩ ጥያቄዎች ተገቢ ነበሩ። እንደ ነገሩኝ የስራ ዘመኖት በመንግስት ጋዜጠኝነት ውስጥ ነው፣ ጋዜጠኛ፣ ዲፕሎማት፣ አገረ ገዢ ገቨርነር፣ በመንግስት ውስጥ ነው። እና ስ ነው አልሰራሁ እንግዲህ፣ በመንግስት ስር ከሆነ ቅድመ ምርመራው ካለ፣ መንግስት የሚፈልገውን ነገር ማንጸባረቅ ካለ። አሀዱ ሳቡሬ አጠገበኝ ወሬ የሚለውን ስያሜ እንዴት አገኙ? እንግዲህ በዚያን ጊዜ በዚያን ጊዜ ይሰራበት በነበረው መንፈስ የመንግስቱን ፖሊሲ ተከትሎ የመስራት እንትን ቢሆንም በተቻለ መጠን መቸ በምጽፋቸው እንትኖች ሁሉ ስሜ ያለ አሀዱ ሳቡሬ እና በዚህ የተነሳ ነው አጠገበኝ ወሬ የሚለው ነገር የመጣው እና በሬዲዮም ደግሞ በሬዲዮ አስተላልፍ ነበረ። ከጋዜጣ ስራ ሌላ በቀንም ሆነ በማታ ሬዲዮ ዜና ከሚያስተላልፉ ጋዜጠኞች አንዱ እኔ ነበርኩኝ። በጠቅላላው በዚህ ይታወቅ ነበረና በዚህም ጭምር ነው አጠገብኝ ወሬ የሚለው ነገር የመጣው። ማለት እንግዲህ የጋዜጠኝነት ሙያችሁን ስትሰሩ፣ በተለይ ሬዲዮ ላይ ስትሰሩ፣ እንደዚህ እንዳሁኑ እኛ የምናስተላልፍበት የሬዲዮ የአየር ሞገድ እንዳልነበረ ሰዎች አደባባይ እየወጡ መረጃ እንደሚከታተሉ ገልጸዋል። በተለያየ ጊዜና አሁን ደግሞ እዚህ ሎስ አንጀለስ የሚገኘው መኖሪያ ቤቶ ተቀምጠን በፌስቡክ ገጻችን ላይ ሁሉ በቀጥታ ስናስተላልፍ ሰዎች፣ ወጣቶች ጥያቄ ሲጠይቁት ነው የቆየ ነው። ይሄን ዘመን ሲያዩ ከእርሶ ዘመን ጋር እንደው ምን ይላሉ፣ ምን ይሰማዎታል? በዚህ ዘመን ብሰራ ኖሮ ጥሩ ነበር ይላሉ ወይስ የሰሩበትን ዘመን ያመሰግናሉ? የሰሩበትን ዘመን ማመስገን በግድ የነበርኩበት ዘመን ስለሆነ እሱ የታወቀ ነገር ነው። በጠቅላላው በነሱ ያሁኑ ዘመን ደግሞ በጣም ግሩም ዘመን ነው። ነፃነት ያለበት ሀሳብን በስፋት የመግለጽ ህዝብን ከህዝብ ጋር ይበልጥ መገናኘት ዘመን ስለሆነ በጣም የምወደው ዘመን ነው። በጠቅላላው በአሁኑ ጊዜ መቼም ያሉት ወጣቶች አደንቃለሁኝ። ደግሞ እድለኞች ናቸው ብዬ ገምታለሁ። ምክንያቱም ዘመኑ ራሱ የእውቀት ሀሳብን በሙሉ ነጻነት የመግለጽ ለመግለጽ የሚቻልበት ዘመን ስለሆነ በዚህ በኩል ደግሞ እድለኞች ናችሁ ብዬ የዘመኑን ወጣቶች ደግሞ ስለ እድላቸው አመሰግናቸዋል። ሀሳብን በነጻነት የመግለጽ ሲሉ ምን ማለት ነው? በቴክኖሎጂ ማለቶት ነው ወይስ ምን ማለቶት ነው? ሀሳብን በሙሉ ነጻነት መግለጽ ማለት በቴክኖሎጂ ብቻ፣ ቴክኖሎጂም አለ። በጠቅላላው ግን ያለ ፍርሃት፣ በወቅቱ ያለውን ሁኔታ ለምሳሌ አሁን በኢትዮጵያ የነበረውን መንግስት ለመንቀፍ አይቻልም ነበር። የነበረው መንግስት ይህንን አድርጓል ወይም ደግሞ በዚህ በዚህ ይነቀፋል ተብሎ ለመጻፍ ነፃነት አልነበረም። አሁን አለ። አሁንም የለም። አሁን በአሁኑ ወቅት በኢትዮጵያ በኢትዮጵያ የለም። በኢትዮጵያ የለም። በኢትዮጵያ ለምሳሌ ሀሳብን በሙሉ ነጻነት የመግለጽ አሁን ያለውን አስተዳደር ያለውን ያለውን መንግስት ያለውን አሰራር ወይም ደግሞ የሚሰራው የሚያደርገውን ነገር ሁሉ የመንቀፍ ለምሳሌ ይሄ ትክክል አይደለም፣ እንዲህ ያለው ነገር መሆን የለበትም ብሎ ሀሳብ የመግለጽ እንትን ነጻነት የለም። ዘመኑን ሲያዩት በአፄ ኃይለስላሴ ጊዜ ነው የነበሩት፣ ከዛ ደርግ አልፏል፣ አሁን ደግሞ አለ። በእነዚህ ሶስት የዘመን ጊዜዎች ውስጥ የጋዜጠኝነት ሞያ እድገቱን እንዴት ያዩታል? ምንም የለም እድገት የሚባል ነገር ጨርሶ። በሌላው በኩል የተለያየ ነገር ነው የታየው በደርግ ዘመን ግድየ በአፄ ኃይለ ሥላሴ ዘመን ጨርሶ ምንም ምንም የመናገር ነገር የመጽሐፍ ነገር ለምሳሌ አይታወቅም ጨርሶ። በእነዚህ ደግሞ ዘመን ጨርሶ የማይታሰብ ነገር ነው። ሶስቱን ሳመሳስል በጋዜጠኝነት አይን ማለት ነው ስመለከተው ሶስቱም ለሌ እንትን ነበሩ። ከኢትዮጵያ ከወጡ ረዘም ያለ አመት ወስደዋል ጊዜ ሆኖታል። ከድሬዳዋ ደግሞ ካደጉበት አካባቢ ከተወለዱበት አቅራቢያው ላይ ነው የተወለዱት። ድሬዳዋ አቅራቢያ ላይ። ከድሬዳዋ ደግሞ ከወጡም እንደዚሁ ረጅም ጊዜ ሆኖታል። ወደ ኋላ መለስ ብለው ስለተወለዱበት ስላደጉበት አካባቢ ሲያስቡ ምን ያስታውሳሉ? ከከተማው ትዝ የሚሎት ነገር? እውነቱን ለመናገር መቸም የልጅነት ስስታ ብዙ ስስታ ይኖረኛል። በጠቅላላው የሚገርመው ብዙ ጊዜ ኢትዮጵያ በነበርኩበት ጊዜ የማስበው በህይወት ዘመኔ መጨረሻ ማለት ነው፣ በዘመነ መጨረሻ እንደገና ወደ ድሬዳዋ ተመልሼ ድሬዳዋ ዘመኔን መጨረስና ማሳለፍ ነበር እመኘ ነበረው። በጠቅላላው አሁን ይህንን እድል የማገኝ አይመስለኝም። ግን ይሄ ነበረ የልጅነት ምኞት በጠቅላላው ምክንያቱም ድሬዳዋን በጣም ነው መወዳት። በጣም በጣም በጣም ሙሉ ያደግኩባቸውን ምሳሌ ከድሬዳዋ ከወጣሁ በኋላ እንደገና ሁለት ሶስት ጊዜ ከዛም በላይ ተመልሼ አለሁ ተመላልሼ አለሁ በጠቅላላው እና እንደዚያ ያደግኩባቸውን ሰፈሮች፣ አካባቢዎች፣ ምናምኖች ሁሉ በእግሬ እየተዘዋወርኩ ማየቱ ምን ማለቱ በጣም ደስ ይለኝ ነበረ። ምን ያስታውሳሉ? ግን እንደው ከልጅነቶት ለምሳሌ የሚጫወቱበት ቦታ ካለ የሚበሉት ምግብ ወይም ከድሬዳዋ ምኑ ትዝ ይሎታል? ትዝ የሚለኝ ጨዋታው ጨዋታው፣ እርግጫው፣ ቡሄ ሲመጣ ለምሳሌ ከልጆች ጋር የምራገጥበት በጅራፍ የምንጋረፍበት፣ ትን ምንልበት የኳስ ጨዋታ። ድሬዳዋ የምትታወቀው በኳስ ጨዋታ ነበር። እኔና እርሶን የሚያመሳስለን አንድ ነገር አለ። እርሶም ተወልዶ ያደጉት ድሬዳዋ አካባቢ ነው። ተወልጄ ያደኩት ድሬዳዋ ነው እና ስለ ትዝታ እንደው የዘመን ረጅም ክፍተት አለ፣ በእኔ እና በርሶ መካከል። ከተማውን ያስታውሱ ያስታውሳሉ የትኛውን ቦታ ያስታውሳሉ ቢባል አሁን እኔ ለምሳሌ የለገሐር ባቡር ጣቢያን አካባቢ ሁልጊዜ ትዝ ይለኛል። እርስዎ እንደሱ አይነት ቦታ ትዝ የሚሉት ጊዜ ምን አይነት ቦታ አለ? መስፍን ሜዳ። መስፍን ሜዳ ይሄ አሁን የአውሮፕላን ማረፊያ የሆነው እሱን ነው የማስታውሰው። መስፍን ሜዳ ነበር የሚባለው። ለምን ነበር የተባለው መስፍን ሜዳ ያን ጊዜ፣ በኋላ ነው ያወቅኩት ለምን መስፍን ሜዳ እንደተባለ ተባለ ልዑል መኮንን ኃይለ ሥላሴ የጃንሆይ ልጅ ናቸው እሳቸው እና የሐረር ገዢ ነበሩ በጠቅላላው እና እዚያ እዚያ ይደረጉ የነበሩትን የጉግስ ጨዋታዎች፣ የተለያዩ ግጥሚያዎች ውድድሮች ድሮዎች፣ እነዚህ የመሳሰሉትን ነገር ሁሉ የማስታውሰው፣ ያ ነው የሚመጣብኝ ብዙ ጊዜ መንፈሴ ውስጥ መስፍን ሜዳ፣ እሱን ነው የማስታውሰው። እኔ ለምሳሌ አሁን መስፍን ሜዳ ሲሉኝ መስፍን ሜዳን አላውቀውም፣ የማስታውሰው አየር ማረፊያውን ነው። ስለዚህ ከቤት የተነስቼ ወደ አየር ማረፊያ ሲሄድ ወይ ባጃጅ በሚባል ትራንስፖርት አገልግሎት ተጠቅም ሄዳለሁ፣ ወይም በታክስ ሄዳለሁ። እርስዎ እዛ መስፍን ሜዳ ለጨዋታ ሲሄዱ ከቤትት መስፍን ሜዳ ድረስ በምንድን ነበር? በግሬ ነው፣ በሩጫ ልጅ ነኝ። በጠቅላላው ሌላ መጓጓዣ የለኝም። አዘብ ስሬ የሚሄደው ያው በግሬ ነው በጠቅላላው። በልጅነት እድሜ በሁለቱ ይህን ያህል ድካም አይሰማ፣ ደስ ብሎኝ በሩጫ በሩጫ ያው የሚሄድበት ስፍራ ነበረ በጠቅላላው። እና መስፍን ሜዳ ሄጄ በቃ እዚያ የሚደረጉትን ውድድሮች የሚደረጉትን ግጥሚያዎች ምናምኖች ሁሉ ተመልክቼ እና መንብዬ ነው ወደ ቤቴ የሚሄደው። በብዛት የማስታውሰው ማለት ነው። የባቡር ጣቢያ ደግሞ ሁለተኛው እንትናችን ነበረ። ባቡር ጣቢያ፣ ባቡር ጣቢያ መሄድ አንድ እንትን፣ ምክንያቱም ከአዲስ አበባ የሚመጣው ባቡር ከጅቡቲ የሚመጣው ባቡር የሚመጡትን መንገደኞች መመልከትና እንትን ማለት ራሱ ፈረንጅ ሀገር ይሄድኩ ነበረ የሚመስለኝ። ብዙ ጊዜ ይሄ ስሜት ነበረኝ። ባቡር ጣቢያ ሰው ይዞኝ ብቻ ዬን አልሄድም፣ ከሰው ጋር ሄጄ ያ ሰው ይዞኝ እዚያ ባቡር ጣቢያ ስገባ ፈረንጅ ሀገር ይሄድ ነበር። ከጅቡቲ ለምሳሌ የሚመጣው ባቡር ከፈረንጅ ሀገር ልክ እንደ መጣ አድርጌ ነበረ የምገምተው፣ እናንተ ነው የምለው። ከአዲስ አበባም እንደዚሁ ነበረ ስሜቴ። በጠቅላላው ይሄ ሁሉ ይናፍቀኛል፣ የባቡሩ ጣቢያ፣ የመስፍን ሜዳ መስፍን ሜዳ ሆኑ የለም ጨርሱ በጠቅላላው የማውቃቸው አካባቢዎች እነሱ እነሱ ናቸው የሚናፍቁኝ። ለዚህ ነበረ የምመኘው ሁል ጊዜ እንደ በእድሜ መጨረሻ ላይ ድሬዳዋ ሕይወቴን በሙሉ ለመጨረስ የምመኘው ድሬዳዋ ነበር። ፈጽሞ አሁን ምንድን ነው የሚያስቡት? አሁን አሁን አሜሪካ ነው ያለሁት። አሜሪካዊም ሆኛለሁ በከፊል በዜግናሴን በኩል ነገር ግን ሁል ጊዜ ኢትዮጵያ ነው የማስበው፣ ኢትዮጵያ በኢትዮጵያ ውስጥ በእውነት ጥሩ አስተዳደር፣ መንግስታዊ አስተዳደር ማለት ነው። ጠቅላላው ህዝብን በቁም ነገር በአክብሮት የሚመለከት በአክብሮት ተመልክቶ ደግሞ በዚያው መንፈስ ህዝብን የሚያገለግል ለህዝብ የሚገባውን ነፃነት የሚሰጥ መንግስት ተቋቁሞ ኢትዮጵያ የመልካም አስተዳደር አገር ሆና በእውነቱ የማየት እድል ባገኝ ደስ ይለኛል ብዬ እንግዲህ በፌስቡክ ገጻችን ላይ አጠር ያለ ቆይታ አድርገን ነበረ። በዛ ፌስቡክ ገጻችን ላይ በጣም በርካታ የተነሱት ጥያቄዎች እና በጣም አጭር ነበረ ቆይታችን፣ ግን በዛች አጭር ጊዜ ውስጥ የመጡት ጥያቄዎች በሙሉ በእርሶ ዘመን የዘር ጉዳይ ወይም ሰዎች የብሄር ስማቸውን ተጠራርተው በዛ ግጭት ይፈጠር ነበር ወይ የሚል ጥያቄ ተነስቶ ነበር። በተለይ እርስዎ ወደ ድሬዳዋ አካባቢ ሀረር አካባቢ እንደመኖሮ ይሄ እንደዚህ ያለ ነገር አይተዋል ወይ ወይም በእንደዚህ ያሉ ጉዳይ ላይ የአይን ማኞቱን ነዎት ወይ የሚል ጥያቄ መጥቶ ነበር። እና በሰዓቱ ለፌስቡክ ተከታታዮቻችን ምላሽ ሰጥተዋል። እስቲ አሁን ደግሞ ለሬዲዮ አድማጮቻችን የወቅቱን በእርሶ ጊዜ የነበረውን የአይን ማኝ የሆኑበትን ጉዳይ እስቲ አስታውሰው ይንገሩን። እኔ በእውነት እንዳልኩስ በቸም ኢትዮጵያ የተለያዩ ብሔረሰቦች መኖሪያ አገር እንደመሆኗ መጠን ህዝቡ ብዙ ብሔረሰብ ነው። ሶማሌ ሶማሌ፣ ኦሮሞ፣ ጉራጌ፣ አማራ፣ ትግሬ እንደመሳሰሉ ብሔረሰቦች ያሉበት አገር ነው። ግን አንድም ጊዜ አንድም ጊዜ በዚህ ብሔረሰብ በእነዚህ በተለያዩ ብሔረሰቦች መካከል በዘር ምክንያት በዘር ምክንያት ግጭት ተፈጥሮ ሰዎች ሲገዳደሉ ወይም ምን ሲሉ ያየሁበትና የተመለከቱበት ጊዜ ጨርሶ የለም። ይሄ ራሱ አይነሳም፣ ተነስቶም አያውቅም አናውቀውም ጨርሶ። እኔ አሁን አብዛኞቹ ጓደኞቼ አብሮ አብረ አደጎቼ ምኖቼ ኦሮሞዎችና ሶማሊያዎች ናቸው። ከነሱ ጋር ነው ያደኩት ቋንቋ እናገራለሁኝ እነሱም አማርኛ ይናገራሉ። በዚህ አይነት ነው ያደግ ነው። ጨርሶ በጠቅላላው ይህን የመሰለ የመለያየት ከመለያየት ደግሞ አልፎ የመጠላላት መንፈስ ጨርሶ የታየበትን ጊዜ አላስታወስም። በኔ በኩል ጨርሶ አላየሁም፣ አልሰማሁም። ጨርሶ ይህን የመሰለ ነገር የማይታወቅ ነበረ። እንዲህ ያለ ነገር ተፈጥሯል ሲሉኝ በጣም ነው የምገረበው። የሚያስገርም ደግሞ ነገር ነው ሊሆንም የማይችል ሊሆንም የማይገባው ነገር ነው ብዬ ነው በበኩሌ የማምነው ዛሬ እርስዎን እዚህ ላነጋግሮት ስመጣ ቅድምም ጠቅሸዋለሁ ፌስቡክ ገጻችን ላይ ዘጠና ሶስት አመቶት ነው የእድሜ ባለጠጋ ኖት በኢትዮጵያ ደግሞ ታሪክ ውስጥ ጋዜጠኛ ሆነው ስላሳለፉ የታሪኩ አካል ኖት ምን ይመኛሉ አሁን በዚህን ያህል ጊዜ ካሳለፉት ከሰሙት ታሪክ አይምሮት ውስጥ አለና ለኢትዮጵያ ምን ይመኙላታል በእውነት መመኘው ነገር ቢኖር ከእንግዲህ ወዲህ ብዙም የምኖርም አይመስለኝም። በጠቅላላው የምመኘው ነገር ቢኖር ይሄ አሁን የማየው የምሰማው ባደኩባት በድሬዳዋ ከተማ፣ በሐረር፣ በጅጅጋ ይህን በመሰለው ሶማሌዎች፣ ኦሮሞዎች፣ አማሮች በሚኖሩባት አገር በእውነት ጨርሶ ይህ በዘር ምክንያት የተነሳው የመናቆርና የመከፋፈል ስሜት ጨርሶ ተወግዶ ኢትዮጵያውያን እንደ ቀድሟቸው እንደ ጥንቱ ዘመን በጠቅላላው ጨርሶ የዘር ነገር የሌለበት ፈጽሞ የማይታወቅበት ጨርሶ ይሄ አሁን ተፈጥሮ የሚታየው ነገር ጨርሶ የሚወገድበት ዘመን እንዲመጣ ነው በበኩል የምመኘው እና የማስበው። ምን ማለቱት ነው? የዘር ነገር ጨርሶ ተወግዶ ሲሉ ሶማሌ አማራ አማራ አማራ ነው። ሶማሌም ሶማሌ ነው። ኦሮሞም ኦሮሞ ነው። ይሄ በዘር ምክንያት አንድ ሰው ይሄ የኔ መሬት ነው፣ ይሄ የኔ ክልል ነው እንዴት ይጠላላል ማለቶት ነው። የዘር ጥላቻ የዘር ጥላቻ የዘር ጥላቻ በትክክል ይሄ ነው። ይሄን ነው ለማለት የምፈልገው። በጣም አመሰግናለሁ ጊዜ ስጥልኝ። እኔም አመሰግናለሁ ይህንን እድል ስላገኘሁ እፈጠቅላለሁ እና ስላደግኩባት ስለ ድሬዳዋ ደግሞ ብዙ ጥያቄዎች ቀርበውልኝ መልስ ለመስጠት በመቻሌ እና ትበባለሴ በጣም ደስተኛ ሆኛለሁኝ። በተለይ በተለይ ደግሞ የድሬዳዋ ልጅ ድሬዳዋ ተወልዳ ያደገች ልጅ ጠያቂ ሆና መጣ ስላነጋገረችኝ ከእሷ ጋር ይህን ቃለ ምልልስ ለማድረግ በመቻሌ በጣም ደስ ብሎኛል። አመሰግናለሁ እኔም በጣም ደስ ብሎኛል ይሄን እድል አግኝቼ፣ እርሶም በመጠየቄ አመሰግናለሁ። ሲሆን በጣም በጣም ድንቅ የሆነ ቆንጆ ቆይታ ነበረ። እንግዲህ ወደ ኋላ ትንሽ መለስ ብዬ እኔም መልካም ልደትላንተ መልካም ልደትላንተ መልካም ልደት አሀዱ ሳቡሬ፣ መልካም ልደት ላንተ። ላንቱ በጣም ነው ደስ የሚላቸው። ምን ብለውኛል መሰለኝ፣ ለመጀመሪያ ጊዜ አሜሪካን ሀገር ስመጣ አሜሪካ ድምፅ መጥቼ ቃለ ምልልስ ተደርጎልኛል አሉ። በፈረንጆች አቆጣጠር በ958 ዓ ምት የአሜሪካ መንግስት ጋብዞኝ ያኔ ጋዜጠኛ ነበርኩኝ። ጋዜጣና ማስታወቂያ መስሪያ ቤት ነበረ የምሰራው እዚህ መጥቼ የጉዞ ፕሮግራም ተዘጋጅቶልኝ አንድ ሁለት ነው ሶስት ወር ያህል አሜሪካ ተዘዋውሬ ካየሁ በኋላ ወደ ዋሽንግተን ተመልሼ ቃለ መጠይቅ አቅርቦልኝ እዛ ዋሽንግተን በአማርኛ እናሳቸው የጠቀሱበት ዓመት የአማርኛ ቋንቋ ዝግጅታችን እራሱ አልነበረም። የአማርኛ ቋንቋ ግን እንደዚህ እንዳሁኑ በአማርኛ ቋንቋ ዝግጅት ክፍል ደረጃ ሳይሆን በአማርኛ የሚተላለፍ የሙዚቃና አንዳንድ ተባራሪ ዜናዎች እንደዚህ የሚተላለፍበት መድረክ ነበረ። እሳቸው በሚሉት ጊዜ ከአምሳ ዓመት በፊት ማለት ነው፣ ከአምሳ ዓመት በፊት እና መጥተው ሌላ ቃለ ምልልሱን ስንጨርስ በጣም ያስደሰታቸው ነገር በልደቴ ቀን አንድ ጥሩ ነገር አሳየህኝ። የህይወት ዘመኔ ከማለፉ በፊት አንድ እድል አግኝቼ ድሬዳዋ ብሄድ እያልኩ እመኛለሁ፣ ድሬዳዋን መልሼ ማየት እመኛለሁ። ና በልደቴ ቀን የድሬዳዋ ልጅ ጋዜጠኛ ሆና መታስ ቃለም ጥይቅ ስላደረገችልኝ አምላኬን አመሰግነዋለሁ ብለው ለእኔ ራሱ ትልቅ አንቺንም፣ እንኳን ደስ ያለሽ፣ ኮንግራጁሬሽን ደስ የሚል ስሜት ነበር የፈጠሩልኝ። ና እድሜና ጤና እንመኝላቸዋለን። እንግዲህ መልካም መልካም፣ ረጅም እድሜ እንዲሁም ጤና ለአሀዱ ሳቡሬ፣ ለጋዜጠኛው፣ ለዲፕሎማቱ ለአሀዱ ሳቡሬ።